እንደምናመሻችው የጋቢና ቪኦኤ አድማጮች የዛሬ ሐሙስ መስከረም 292011 ዓ.ም ምት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመር። በዛ ላይ ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ ለተመልካቾች ክፍት ይደረጋል። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት ዘላለማዊ ለሆነ የኢትዮጵያነት ማዕከልም ናት ምቶ ነው ማለት ነው እቺ አንድነት ፓርክ በጠቅላይ ሚኒስትር ጽሕፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ የሆኑት ብለን ሰይምን ነው በጋቢና የሰማናቸው ናቸው። በጋቢና ቆይታችን ዝርዝር ጉዳዩን እንሰማለን። በሜካኒካል ምህንድስና ተመርቆ ጫማ እያሳመረ ስራ በማፈላለግ ላይ የሚገኝ ወጣትን በእንግድነትም ይዘናል። በእህቴ ነቺ አስተማረችኝ። ፋዘርም ሆነ ማዘር በሕይወት የሉም ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች። እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባውበት ማለት ነው። ለስራ አፈላላጊዎች ምክር ሀሳብ ያለው ወጣት ቃለ ወንጌልም እንዲሁ በጋቢና አብሮን ያመሻል። ብዙ ጊዜ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው። ማለት ኦልሞስት ተወስደውም ሊሆን ይችላል። ብዙ ጊዜ ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ለፎርማሊቲ ተብሎ የሚወጣ ነገር አለና ያ ቻሌንጅ አለ። ሌሎች ለምሽቱ ያሰናዳናቸው ብዙ መሰናዶዎች አሉ። ሀብታሙ ስዩምና ኤደን ገረመው በመስተንግዶ አብረናችሁን ቆያለን። በቅድሚያ የኢትዮጵያና የመለው ዓለምን ውሎ የሚያሳዩ አጫጭር ዜናዎችን እናሰማችኋለን። ከዜናዎቹ ጋር ተመልሰን መጥተናል። የህወሀት ማዕከላዊ ኮሚቴ ትናንት መስከረም 28 2012 ዓ ም በመቀሌ ከተማ መደበኛ ስብሰባውን ማካሄድ ጀምሯል። ማዕከላዊ ኮሚቴው በስብሰባው የ2011 ዓ ም ቁልፍና አበይት ተግባራትን እንደሚገመግም የፓርቲው የፌስቡክ ገጽ አስታውቋል። የክልሉን ህዝብ መልካም አስተዳደርን በማስፈንና ልማትን በማረጋገጥ ዙሪያም ጥልቅ ግምገማ እንደሚያካሄድ ተናግሯል። እንዲሁም ኮሚቴው በ2012 ዓ ም እቅድ ዙሪያ በዝርዝር በመወያየት እቅዱን እንደሚያጸድቅም ተገልጿል። ትናንት የተጀመረው የማዕከላዊ ኮሚቴው ስብሰባ ለተከታታይ አራት ቀናት የሚካሄድ ነው ተብሏል። ዘገባውን ያደረሰን ሙልጌታ ጽባሀ ከመቀሌ ነው። ሰሜን ኮሪያና ዩናይትድ ስቴትስ ስለዚያች አገር ሀገር የኒኩሌር መርሃ ግብር ድርድር መቋረጡን ተከትሎ ትግስት ያለቀ ነው ያለችው ሰሜን ኮሪያ የትንኮሳ አድራጎቷ እንደምትቀጥል አስጠነቀቀች። የፒዮንግያንግ ማስጠንቀቂያ ከቀደሙት የኒኩሌር መርሃ ግብሯ ጉዳይ ድርድሮች ገሸሽ እያለች ይበልጡን የጠበኝነት አቋም እየያዘች መሆኗን የሚያሳይ ተደርጎ ተወስዷል። የኮሪያ ማዕከላዊ የዜና አገልግሎት ላይ የተሰራጨው መግለጫ በዚህ ሳምንት የተካሄደውና የቅርብ ጊዜን የሚያሳይ ሚሳይል ውንጨፏን ያወገዘውን የተመድ የጸጥታ ምክር ቤት ስብሰባ ያስተባበረችው ዩናይትድ ስቴትስ ናች በማለት ወንጅለዋታል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቱርክ ሰሜን ምስራቃዊ ሶሪያ ውስጥ የከፈተችውን ወታደራዊ ጥቃት በተመለከተ ዛሬ ስብሰባ ያካሂዳል። ቱርክ ውስንና ኃላፊነት በተሞላበት መንገድ የሚከናወኑ ያለችው የጸረ ሽብርተኛ እርምጃ ነው ትላለች። የሚበዙት ኩርዶች የሆኑት የአካባቢው ተዋጊዎች በበኩላቸው ብዛት ያለው ሕዝብ ላይ አደጋ ሊደርስ ስለሆነ ድረሱልን እያሉ ነው። ሰሜን ኮሪያ ውስጥ ሲቪሎች የቱርክ መድፎች በስህተት እንዳይሞተቸው አካባቢውን ለቀው ሲወጡ ታይተዋል። ቱርክ በአሸባሪነት የፈረጀቻቸው የኩርዶቹ ኃይሎች ላይ ሌሊቱን ጥቃቷን ቀጥላለች። አብዛኞቹ ምዕራባውያን ኩርዶቹን ተዋጊዎች በጸረ እስላማዊ መንግስት ቡድን ጦርነቱ ቁልፍ አጋሮች አድርገው ይመለከቷቸዋል። የዩናይትድ ስቴትስና የቻይና የንግድ ድርድር ቀጣይ ዙር ዛሬ ዋሽንግተን ላይ ይጀምራል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይቲዘር፣ የንግድ ሚኒስትሩ ስቴቨን ሚንቺን በቻይና ምክትል ጠቅላይ ሚኒስትር ሊ ዋይት የሚመራውን የልዑካን ቡድን እንደሚቀበሉ ዋይት ሀውስ ባወጣው መግለጫ አስታውቋል። አስከትሎም መግለጫው ሁለቱ ወገኖች ባለፉት ሳምንታት በተካሄዱት ውይይቶች ተመርኩዘው ይነጋገራሉ ብለዋል። ከሚነጋገሩባቸው ጉዳዮች መካከል የቴክኖሎጂ ልውውጥ፣ የአእምሮ ሀብት ባለቤትነት መብቶች፣ የአገልግሎት ዘርፍ፣ የግብርናና የደንቦች ማስከበርና ሌሎች ነጥቦች እንደሚገኙባቸው አስታውቋል። አድማጮች ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞአችን ይቀጥላል። ሀብታሙ ስዩምና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው ርዕሳችንን እናስደምጣችሁ። በዛሬው ዕለት የተመረቀው አንድነት ፓርክ ከነገ ጀምሮ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል ተብሏል። እስክንድር ፍሬው በጠቅላይ ሚኒስትር ጽሕፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ከሆኑት ቢለኔ ስዩም ጋር ቆይታ አድርጓል። የታደሰው ቤተ መንግስት ለሕዝብ ክፍት ሊሆን ዝግጅቱን አጠናቋል። ይህ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ የሚያራምዱት መደመር ፕሮጀክት አካል ነው የሚል ተናግረዋል። ቀደም ሲል በሰጡት አስተያየት ምን ማለት ነው ይሄ? አሁን አገሪቱ ውስጥ እየተካሄደ ካለው ለውጥ ጋር እንዴት ነው የሚገናኘው? ቤተመንግስቱን አድሶ ለህዝብ ክፍት ማድረጉ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ ስልጣኑ ላይ ከወጡ በኋላ አንድ ልክ እንደ የስልጣኑ እንደጀመሩ አካባቢ ላይ ያደረጉትም አንደኛው ነገር የነበረው ግቢውን ሄደው ማየት ነው። ምንድን ነው ያለን የሚለው እና ይሄ ከመደመር እሳቤ ጋር በጣም የተገናኘ ነው። የመደመር እሳቤ ምንድን ነው የሚያደርገው በፊት የነበሩንን ካፒታል የምንላቸውን ነገሮች ወይም አሴቶች መቃኘት ያስፈልገናል የሚል ሀሳብ አለ። በጣም ጥሩ ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለውም ሀሳብ አለው እና አንደኛውም የመደመር ዋነኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው። ስለዚህ ወደ ብልጽግና መንገድ ላይ በምንጓዝበት ሰዓት መለስ ብለን ደግሞ ማየት አለብን። ምንድናቸው ጥሩ ነገሮች የነበሩት ከኛ በኩል በታሪካችን፣ በባህላችን ምንድናቸው የሚሉት ነገር። ስለዚህ ይሄ የቤተ መንግሥት እድሳቱና የአንድነት ፓርክ መከፈቱ ከሱ ጋር የተያያዘ ነው። ያሉን የነበሩ ነገሮች ለሕዝብ ይፋም ያልነበሩ ነገሮች ግን በጣም ብዙ ማንነታችንም ያቀፉ ብዙ ታሪኮቻችን ሰዎችን የያዙ ብዙ መጥፎ ነገርም የነበረበት ግቢም ነው። በጣም ብዙ ጥሩ ጥሩ ነገሮችም የነበሩበት ግቢ ስለሆኑ እነሱን መለስ ብለን አይተን የተለያዩት ደግሞ መሪዎች እዚህ የነበራቸውን አሻራ ምን ይመስላል የሚለውን ከሱ ላይ ደግሞ እያካበትን የአሁኑ ጠቅላይ ሚኒስትርም የራሳቸውን አሻራ አሳርፈውበት ለሚቀጥለው ደግሞ ትውልድ የማስተላለፉን ስራ የሚታይበት የቤተ መንግስት እድሳት ነበር ማለት ነው። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት زلالة ميوي لهونة ييتوب بيانات ما أكلم ناتمتونو ما نتمنى عند النت ቢለኔ እንግዲህ ይሄ ቤተ መንግስት ዙሪያውን አሁንም አሉ ጽሁፎቹ። በነገራችን ላይ ፎቶግራፍ ማንሳት ክልክል ነው የሚል ጽሁፍ የተጻፈበት ነው። በአጠገቡ ማለፍም አይቻልም። ተሻገሩ ነው የሚባሉት ሰዎች። አሁን ግን ክፍት ሊደረግ ነው ለህዝብ። ይሄ ምን ማለት ነው? በተለይ አሁን ከቱሪስት መስህብነቱ በተጨማሪ ከቱሪዝም በተጨማሪ እርግጥ የሀገሪቱን ቱሪዝም ያሳድጋል። ከዛ በተጨማሪ ፖለቲካዊ ትርጉሙ ምንድን ነው? እንዳልከው አንደኛ ያው ዋናም አቅጣጫም መንግስትም እያተኮረበት ያለው ከተለያዩ እንትን ስራዎች ጋር ያው ግብርናን የማዳበር አይሲቲ ላይም የመስራት ማዕድን የመስራት እንዳለ ሆኖ ቱሪዝም ላይም ሴክተሩንም ያለንን አቅም በመጠቀም በጣም ብዙ ገቢ የምናሰባሰብበት የምንችለው ስለሆነ የሀገሪቷን ኢኮኖሚ ደገፍ ሊያደርግ የሚችል ነገር ስለሆነ ሊያሳድግም የሚችል ስለሆነ በዛ አቅጣጫም ተቀምጦለት በቱሪዝም የማበልፀግ ስራ እየተሰራ ነበር ማለት ነው። ይህም ስለዚህ የእሱ እንትን ነው። የእሱ አንደኛው ጎን ነው። ግን ልክ እንዳልከው ከዛ ደግሞ በተለፈ ከዚህ በፊት ኢትዮጵያውያን በዚህ አካባቢ ላይ የሚመጡበት በጣም ፍራቻ የተሞላበት ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ እንትኖች ተዘግተው የነበሩ ያረጁ እቃዎች ማከማቻ የነበረ ለማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለው እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘ ነበረበት። ሰዓት አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን ማን ነበሩ? እነዛ ታሪኮች ላይ ማምን ሰርቷል? ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት፣ እኛ ሁን ጊዜ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር የሚጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው። አንደኛው፣ ሁለተኛው ደግሞ እንችላለን፣ መስራት እንችላለን የሚለውን ነገር ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። ስድስት ወር ባልበለጠ ጊዜ ውስጥ ነው ይህ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑም ወይም አብሮ መስራትን ነው። ስለዚህ የብዙ ሰዎችም አሻራ ያለበት ስለሆነ ያንን ነገር አፋጥነን አብረን እስከሰራን ድረስ ወደምንፈልገው ነገር ማድረስ እንችላለን። ስለዚህ ሲምቦሊዝሙ ምንድን ነው? ለኢትዮጵያም፣ ኢትዮጵያን የምንፈልጋትን ኢትዮጵያ ለማምጣት የሁሉም ሰው አሻራ ያስፈልግበታል። የሁሉም ሰው ትጋት ያስፈልግበታል። ያችን የምንፈልጋትን የወደ የምንፈልጋት የብልጽግና ጉዞ ለመጓዝ የምንፈልጋትን ኢትዮጵያ፣ የበለጸገች ኢትዮጵያ ሁሉም ሰው አካታች በሆነች መንገድ እሷን ለመስራት የሁላችንም አንድ ላይ ወደ አንድ አቅጣጫ የሚሄድ እንደሚያስፈልግ የምናሳይበት ነው። ስለዚህ ይሄ በስድስት ወር ውስጥ ሰዎች ሁሉ ያላቸውንም አስተዋጽኦ አድርገውበት ወደ አንድ አቅጣጫ የሄድንበት ና ይኸው ለህዝብ ይፋ የሆነበት ምሳሌ ስለሆነ መጨረስም እንችላለን መስራትም እንችላለን የሚለውንም መልእክት ያስተላልፋል። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ወደ ባህር ዳር ከተማ እናመራለን። ባህር ዳር ከተማ ውስጥ ጫማ በማጽዳት ሙያ ላይ የሚተዳደር ወጣት ዛሬ ዘንድላችሁ መጥተናል። ይህ ጫማ በማጽዳት ሙያ ላይ የተሰማራ ወጣት በ2010 ዓ ም በሜካኒካል ኢንጂነሪንግ ተመርቋል። ግን በሙያው ስራ ማግኘት ባለመቻሉ ወደ ጫማ ማጽዳት ስራ ተሰማርቷል። ዘጋቢያችን አስቴር ምስጋና አነጋግረዋለች። እንደምን ምን ዋልክ? እስኪ ጫማዬን አሳምርልኝ። እግረ መንገዳችንንም ደግሞ ያው አንዳንድ ነገሮችን እንጫዋወታለን። እሺ፣ ቁጭ በይ። ስራዬ ነው እንግዲህ ስራዬ እንግዲህ ሊስትሮ ነው። ጫማ ላሳምር ነው። ቁጭ በይ ና እንዳሳምርልሽ ግርሽን ያው ግር ማቆሚያ ጋር አድርጊ ና ስራ ልጀምር ማለት ነው። የህይወት ተሞክሮ አስተማሪ እንደሆነ ሰምቼ ነው እንግዲህ ለጨዋታ መርጬ ጫማዬንም ለማሳመር የመጣሁ ስምህን፣ ና የህይወት ታሪክህን ባጭሩ አጫውተኝ። ስሜ ሮቢል መብራት ነው። ዩኒቨርሲቲ ገብቼ ተመርቂያለሁ በምህንድስና ሜካኒካል ኢንጂነሪንግ ነው የተመረኩትኝ። እና የት ግራጁዌት ያደረጉትኝ? ሁለት ሺ አስር ነው ያው፣ ለአንድ አመት ያክል ለስራ ፍለጋ ፈለጋ ቆይቻለሁ። ከዛ ያው በቆየሁባቸው አንድ አመት ሙሉ ስራ አላገኘኝም ከአማራጭ ስላጣኝ እንግዲህ ወደ ሊስትሩ ስራ ማለት። የት ዩኒቨርሲቲ ነበር የተመረከው? የተመረኩበት ደብረ ታቦር ዩኒቨርሲቲ ነው። አምስት አመት ነው የተማር የግቢ ቆይታ እንዴት ነው? ጎበዝ ተማሪ ነበር? ጎበዝ ዝም አይደለሁም፣ መካከለኛ ተማሪ ነኝ። ግን የሚገባውን የተማሪነትን አክት እያደረግኩ ነው የወጣውትኝ። ማለት የሚቻለኝን ጥረት እያደረግኩ ማለት ነው። የትምህርት ማስረጃህን እንግዲህ እያየሁት ነው። ደብረ ታቦር ዩኒቨርሲቲ ሮቤል መብርሃቱ ጌታውን በሜካኒካል ምህንድስና ማኑፋክቸሪንግ የትምህርት መስክ በሳይንስ ባችለር ዲግሪ የካቲት 26 2010 ዓም በመመረቃቸው ይህ የምስክር ወረቀት ተሰጥቷቸዋል። ውጤትህም ተገልጿል። እንኳን የኢንጂነሪንግ ሙያ የተማረ ወጣት ይቅርና ያልተማረም ሰው ይህን ስራ አይመርጠውም። ብዙ ጊዜ አንተ እንዴት ልትመርጠውች አለ፣ ከባድ ነው ለአካባቢ አንዳንድ ሰው እንደውም እንደዚህ ሳወራቸው እዚህ ጋር ቁጭ ብዬ በጣም ይደነግጣሉ። እንዲ እንዴት ይህን እየዋሸሙ ነው ምናምን ያለ ሰው ሁሉ አለ ማለት አያምኑ። ምክንያቱ እኔ ወደዚህ ልገባ የቻልኩበት ያው እንደነገርኩ አንድ አመት ያህል ስራ ፍለጋ ቆይቻለሁ። ሙሉ ከተማርኩበት የበለጠ ወጪ ያወጣወቲ በስራ ፍለጋ ነው። ግን የመጨረሻ ላይ ምንም ሊሳካ አልቻለም። በዚህ አይነት ሁኔታ መቀጠል የለብኝም አልኩና የግድ ራሴ የራሴ የሆነ ነገር ገቢ ማግኘት አለብኝና ያገኘኝ ስራ መፈለግ አለብኝ ብዬ ሊስት የሚባለው እንግዲህ ሰው ስራ ሲያጣ ምንድን ነው የሚያደርገው? ማለት ገወት ስራ ይሰራል ተደራ እንደዚህ ማለት ያደርጋሉ። ያንን ደግሞ አእምሮ አይፈቅድም። እንደዛ እንዳደርግ በዋናነት የጀመርኩበት ነገር እንዴት ነው ቤተሰብ ላለማስቸገር ነው። ቤተሰብ አምጡ ለማለ ማለት ነው። የቤተሰቦች የኑሮ ደረጃ እንዴት ነው ማለት ዝቅተኛ ኑሮ የሚኖሩ ነው። ያው በእህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው። ከዚህ ሁሉ ወደዚህ የገባውበት ማለት ነው። ስራ ይዛ ነው ያስተማረች። ምን በምን ስራ ስተሰማ? የጉልበት ስራ እየሰራች ነው ያስተማረችኝ። የቀን ስራ እየሰራች ነው ያስተማረች፣ የጫማ ማሳመር ስራ። ገቢው እንዴት ነው? እግዜር ይመስገን እንግዲህ ከመጠየቅ ከመጠየቅ ይሄን አድርጉልኝ ከማለት ያው አንድ ወርም የከፈልኩ ምግብ ይጫልኩ ምናምን እንደዚህ ወደፊት የተሻለ ነገር ይኖራል ብዬ አስባለሁ። ቲፕ ውስ እንዴት ነው? ቲፕ እግዜር ይመስገን አሁን ቲፕ ብዙ ሰው እውነት ያሰሩኝ በጣም ከሚገባው በላይ እያደረጉልኝ ነው ያሉት። እንዲህ ለበዓል በተለይ በዓል አካባቢ ምናምን ሰራ የነበረ ለበዓል ሙያ ሁሉ እየተባልኩ በጣም ቲፕ እየተሰጠ ምናምን ነበር። የነበረበት ሰዓት ነው ዝቅ ብሎ መስራቱ በጣም እኔ እንጃ። ማለት ተመርቀው ስራ ያላገኙ ጓደኞች ሲመጡ ስፖንሰር ትሆናል ያው ስላለ ስላለው ጫማ ሳምሪ ምናምን እልካቸዋለሁ። ችግር አሁን የምንገኘው አንተ ጫማ የምታሳምርበት ፊት ለፊት የክፍት ስራ ቦታ ማስታወቂያ የሚለጠፍበት አካባቢ ነውና ማስታወቂያ ትመለከታለህ? አዎ የሚገርምሽ እሱ ዴይሊ ያው የሚከታተል በዋናነትም ይሄን ቦታ የመረጥኩበት ለዛ ነው። ማስታወቂያ ለማየት እንዲመቼ ብዬ ነው እና ዴይሊ ደግሞ እከታተላለሁ። ምንድነው እንደ ቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አለለ ስራ የማግኘት እድል በጣም ጠባብ ነው። በአሁኑ ሰዓት ግን ስራ የለም ብለው ዝም ብሎ የተቀመጡ ልጆች ምን ትመክራቸዋል? እንደኔ ቢሰሩና ወጣ ብለው በጣም ችግራቸውንም ቤተሰብ በተለይ ቤተሰብን ከሚያስቸግሩ ስተማር እየተማሩ ያሉ ያስቸገሩ ሳያንስ ሁለተኛ ደግሞ ለስራ ፍለጋ እየተቸገሩ የሚያስቸግሩትን ያንን ለመቅረፍ ዝቅ ብለው ቢሰሩ። የምትወደውን ስራ እስከምታገኝ ድረስ የምትሰራውን ውደደው የሚባል ነገር አለ። ካሰቡበት ለመድረስ የግድ ነው። ያልፈለጉት ነገር ብዙ ነገር ይደረጋል። ብዙ መስዋዕት ይከፈላል። ለዛኛው ነገር ሲባል እና የግድ ነው። ጫማዎቹ ያምረዋል። የህይወት ተሞክርሆንም እንዲህ ስላጫወ ስለመጣበትቀኝ አመሰግናለሁ። እሺ፣ እኔም አመሰግናለሁ እዚህ መጥተሽ ስለጠየቅሽኝ። ምናልባት ደግሞ በአንቺ ሰበብ አርጎ እንጀራ ገበሬ ሊከፈትም ይችላል አይታወቅምና፣ መልካም እድል። ስሜ ዳዊት አንበሌ ይባላለሁ። ይሄ ጫማ የሚያሳምረው ልጅ ጋር ትመጣለህ? ሁሌም እመጣለሁ። ደንበኛ ነኝ። ደንበኛ ነህ። ደንበኛ ያደረገው በምንድን ነው? ጫማውን በደንብ አሳምሮ ስለሚቀባ ነው ወይስ የተለየ ምክንያት አለ? ከእሱ ጋር መጥቼ እንዳስቀባ ወይም እንዳስጠርግ ጫማ ያረገኝ ነገር ልጁ የተማረ እዚሁ ጋር ቁጭ ብሎ በሚያገኘውና በሚችለው መልኩ እየሰራ መሆኑ ይሄ እኔን አስደስቶኝ ነው። እሱንንም እኔ መጥቼ በተሰራው ቁጥር እንዳገዝኩት ስለሚቆጥረው የተማረ ነው ብለኛል። ምንድን ነው ትምህርቱ ታውቃለህ? ስለ ትምህርቱ ኢንጂነሪንግ መሰለኝ የተማረው፣ ግን ስራ ሳያገኝ ሲቀር በቃ ሁሌ ስራ እያለ እዚያ ከመቆም ብሎ በተማረበት ስራ እስከሚያገኝ ድረስ ያልተማረበትን ስራ እየሰራ ነው ያለው። ብዙ ጊዜ እኛ ሀገር እንደዚህ አልተለመደም። ያንን ማድረግ መቻሉን እኔን አስደስቶኛል። ቃለ ወንጌል ተስፋዬ ወጣት ለወጣት ወይንም ዩዝ ቱ ዩዝ የተሰኘ የወጣቶች የትስስር መድረክ በማቋቋም የወጣቶችን የስራ ማጣት ችግር በተወሰነ መልኩ ለመቅረፍ የሚሠራ ድርጅት መስራችና ስራ አስኪያጅ ነው። የሮቤል ታሪክ የአንድ ተማሪ ታሪክ ብቻ አይደለም። አብዛኞቹ ወጣቶች በእንዲህ ያለ ችግር ውስጥ ናቸው ይላል። እንዲህ ያለውን ችግር ለመቅረፍም ማስታወቂያ ማንበብና መመልከት ብቻ ሳይሆን በተወሰነ መልኩ የራስን ጥረት እንደሚጠይቅም ይናገራል። ከጽዮን ግርማ ጋር ቆይታ አድርጓል። የስራ የመፈለግና የማንግን የሚነካ ነው። አሁን የተነሳው ሀሳብና ብዙ ጊዜ ማስታወቂያ ላይ ብቻ የሚለጠፉት ነገሮች በተለያዩ ምክንያቶች ስራውን እንዳያገኙ ያግዛሉ። ለምሳሌ የተለጠፈው ማስታወቂያ ወይ ስራ ለማውጣት ሰብ ብቻ ተብሎ የተለጠፈ ሊሆን ይችላል ወይ ደግሞ ጊዜ ያለፈበት ግን ያልተነሳ ሊሆን ይችላል። ወይም ደግሞ ማች የማያደርጉ ነገሮች ሊኖሩ ይችላሉ እና ጊዜም የሆነ ሰው ስራ ወጣቱ አንድ ጊዜ አይቶ ከገባም በኋላ ተመልሶ የማይሳካበት ምክንያት አንደኛው እሱ። ስለዚህ መፍትሄው ምንድን ነው ብለን ስንል የመጀመሪያው መፍትሄ ነው ሰጀስት ማድረግ ወይም በደሞ ብዙ ጊዜ የምመክረው ነገር ምንድን ነው? የተለያዩ ኔትወርኮች ላይ መግባት። ኔትወርኮች ማለት ለምሳሌ ምንድን ናቸው? አሁን የተነሳው ምሳሌ በሜካኒካል ኢንጂነሪንግ ከሆነ ሄል የተነሳው፣ የተለያዩ የሜካኒካል ኢንጂነሪንግ አሶሲየሽንስ ላይ ያሉ ፕሮግራሞች ለሄደው ተሳትፎ እዛ ላይ የተለያዩ ሰዎች አሉ። ብዙ ጊዜ አንዳንድ ጊዜ ስራው ፊት ላይኖር ይችላል፣ ግን አንዳንድ ጊዜ እዚህ አይነት ቦታ ላይ የሚገኙ ሰዎች የወጣቱን ፖቴንሻል ማየት አቅም አላቸው እና ብዙ ኤግዛምፕል መስጠት ይቻላል። እኔ ራሴ ዩኔስኮ ኢንተርንሽፕ የገባሁበት መንገድ አንዱ እንደዛ ነው እና አንዳንድ ጊዜ ስራ ፊት ለፊት ላይሆን ይችላል። ብዙ ጊዜ ወደ ውጭ የሚወጡት ማስታወቂያዎች ትንሽ አስቸጋሪ ናቸው፣ ማለት ኦልሞስት ከወስዶም ሊሆን ይችላል። ብዙ ጊዜ ደግሞ የሚታየው ነገር ኦልሬዲ ሰው ተቀጥሮበት ለፎርማሊቲ ተብሎ የሚወጣ ነገር አለ እና ያ ቻሌንጅ አለ። አንዳንዴ ደግሞ ወጣቱን ጋር ያለው ነገር ምንድን ነው ቲቪ ሲጻፍ ስታንዳርድ መጠበቅ አይነት ጊዜ ያዘፈኝ እና አፕላይ ራሱ ቢያደርጉ ራሱ ስራው አይገኝም። በወረቀት ሲለፍ እንኳን የሚደረግ እና የሀያ ትኩረቶች አሉ። ሞስቲ ኔትወርክ ማድረግ፣ ቮለንቲር ማድረግ። ቮለንቲር ስታደርጉ ያለሽ ሲቪ ዳይቨርሲፋይ ነው። ለምሳሌ የተመረቀው ዜሮ አመት የሚሆን ከሆነ በዜሮ አመት ኦፍኮርስ ምን ልምድ ሰፋሃል ይባል። ወጣት ምንም የለኝም ነው የሚለው። ግን ዩኒቨርሲቲ ያለ በተለያዩ ክበባት አካባቢ ላይ ባሉ ዞወዝ የሚናገረው ነገር የሚያዳብረው ኮሚኒኬሽን ስኪል መግባባት እስኪሉ ከፍ ይላል እና ያ ሻንስ ከፍ ያለ ጭረት ስለሚያመጣለት የመቀጠር ክህሎት ስለሚያሳድግ ያ ነገር ከፍ ያለ ይሆናል እያምናለሁ። እንግዲህ አሁን የጠቀስካቸው ነገሮች አብዛኞቹ ከዩኒቨርሲቲም እያሉ በዩኒቨርሲቲ ሂደት ውስጥ ያላቸውን ተሳትፎና እንቅስቃሴም ይጨምራል። በመሀል ላይ የጠቀስከው ደግሞ ለምሳሌ የልምምድ የሚያደርጉበት ቦታ ላይ የራስን ምሳሌ ጠቅሰሃል። ለምሳሌ ዩኒስኮ እኔ ያደረግኩት ብለሃል። አሁን እንደዚህ ያሉ ልጆች ታሪካቸው ምንድን ነው? የሰማነው የሮቤል ታሪክ ግን ዝቅተኛ የኑሮ ደረጃ ላይ በመሆኑ ምክንያት ተንቀሳቅሶ እነዚህን ነገሮችም ኔትወርክ ለማድረግ ገንዘብ ያስፈልጋል። ለምሳሌ አዲስ አበባ ላይ ሊሆን ይችላል እነዚህ እድሎች ያሉት። እሱ የሚገኘው ባህር ዳር ከተማ ነው። እንዲህ እንዲህ ያሉ ተግዳሮቶችን እንዴት ያልፋቸዋል? ይሄ ወጣት ለወጣት የሚባለውን ነገር ስንጀምር እንደዚህ አይነት ነገሮችን ታሳቢ አድርገን የጀመር ነው እና እርግጥ ገና ነው ማለት ከጀመር ነው ራሱ ገና ስድስት ወር ቢሆን ነው፣ ግን ወደ ሰባት ሺህ በላይ ሰው ነው ወደ ውስጡ ሜምበርነት የታቀፈው። ምክንያቱም ቁጥሩ መብዛቱን ሳይሆን ማየት ያለብሽ የስራ ፍላጎትና ይሄ እንደዚህ አይነት እድሎችን የማግኘት ዲማንዱ በጣም አለ እና ማቻል ለዛ ነው ቁጥሩ ያደገውና ምንድን ነው የምናደርገው እኛ ወደ አዲስ አበባ እንኳን መምጣት እንኳን የማይችሉ ካሉ፣ ለምሳሌ አሁን እኛ በተለያዩ ምክንያቶች ኔትወርካችን ያደገ ሰዎች አለ ነው ብዙ ሰዎች ጋር ከዩኒቨርሲቲ የመጡ ተማሪዎች ሊኖር ይሻል ና እንግዲህ ከሰባት ሺህ ሜንበር ውስጥ ወጣት ለወጣት ስንል ለምሳሌ ደብረ የት ነው ያለው? ደብረ ታቦር አሁን ያለው ባህር ዳር ነው የተማረው። ደብረ ብርሃን ለምሳሌ አሁን ባህር ዳር የሚሆን ደብረ ብርሃን የሚኖሩ የእኛ አባላቶች ይኖራሉ። እንደዚህ ወጣት ላይ ያሉ ግን የተሻለ ድል የሚያገኙ ብዙ ዩኒቨርሲቲ ውስጥ አሁን ደብረ ብርሃን ሴጃሁን ከኛ ውስጥ አስተማሪዎች የሆኑ የስራ ድል ሊፈጥሩ የሚችሉ ና እንደዚህ አይነት ነገሮች ሲኖሩ እኛን ጆይን የሚያደርጉና እዛው አካባቢ ካለ ሰው ንፈልግላቸውና ያ ምን እድል እንዲያገኙ ነው እኛ የምናደርገው። ምናልባትም ለዚህ ሰው ይሄኛውን ነገር ማድረግ እንችላለን ለማለት ፈልጌ ሲለናል። ስለዚህ እናንተም ይሄን ይሄ ጅማራችሁ እነዚህንም ልጆች ለማገዝ ጭምር ነው ማለት ነው ፕሮግራሙን የጀመርነው። የተወሰኑ ወጣቶች በብዙ መድረክ ላይ መታያቸው ወጣቶች አሉ፣ ሀገር የሚወክሉ፣ ብዙ ሰው የሚያንቀሳቅሱ፣ የሚሰሩት ስራ ትልልቅ ድርጅቶች ላይ እየሰሩ ወጣቶችና ወጣቶች እና እነዚህ ወጣቶች ለሌሎች ወጣቶች መድረስ አለባቸው እድል የተወሰነ ቦታ ብቻ ተሰብስቦ መጥራት የለበትም እና ያለንን ስናካፍል ነው እኛ የምናድገው የሚል ሀሳብ ይዞን የተነሳው እና እንደ ቀልድ ነው ራሱ የተጀመረው አራት ሰው አምስት ሰው ነው። ከዛ ነው እንደዚህ በብዙ ሺ የገባው እና ይሄ የሚያሳየው ያለውን ሼር ያደርጉ ወይም እድሎች ተስፋፉ እንደነዚህ ወጣቶችን መድረስ ይቻላል። እንደነዚህ ወጣቶችን ደግሞ መድረስ ስንችል እነዚህ ወጣቶች አሁን ዛሬ ላይ ሊሆን ይችላል የኢኮኖሚ ቻሌንጅ ያለው የተለያዩ አቅም የማጣት ነገሮች አሉት። ዛሬ ላይ ነው እንጂ ነገ ላይ ሁሉም ሰው ይቀየራል እድል ሲያገኝ የተሻለ ኔትወርክ ክሬት ያደርጋልና ያንን ያንን ነገር ታሳቢ አድርገን ነው። የጊዜ ጉዳይ የእድል ጉዳይ ሊሆን ይችላል። የመጣበት አካባቢ ማህበረሰብ የተለየ ሊሆን ይችላል። የተማረበት እነዚህን ሁሉ እንደ መሰናክል ሳይቆጠር አንድ ወጣት ሌላውን ወጣት ማሳደግ ከቻለ ትልቅ ደረጃ መድረስ ይቻላል ነው እኛ እያለን ቃለ ወንጌል ተስፋዬ አያይዞም፣ ምናልባት ሮቤልን በወጣት ለወጣት በማማከር ስራ ሊያገኝበት የሚችልበትን መንገድ ለማሳየት እንደሚሞክሩም ገልጿል። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበላችኋለሁ። የአውሮጳ ህብረት የአፍሪካ ሀገራት ባዮሜትሪክ መታወቂያዎችን ለዜጎቻቸው እንዲያዘጋጁ እየረዳ ነው። እነዚህ መታወቂያዎች አፍሪካውያንና በቀጠናው ዙሪያ የሚኖሩ ህዝቦች በቀላሉ ጉዞዎችን ለማድረግ የመንግስት አገልግሎት ለማግኘት ያስችሏቸዋል። ሆኖም ይህ ጉዳይ ትችት ተነስቶበታል። ተቾች ይሄ መታወቂያን ለመስጠት ግብአት የሚሆኑ መረጃዎች በአምባገነን የአፍሪካ ሀገራት መሪዎች እጅ ከገባ ለጭቆና መሳሪያነት ይውላል ይላሉ። የአፍሪካውያኑን ግለሰባዊ መብትም ይጥሳል እያሉ ነው። ሚካኤል ስካቱሮስ ከበርሊን የላከውን ዘገባ ሀብታሙ ስዩም እንዲህ ያሰማናል። የአውሮፓ ኅብረት የስደተኞችን ማዕበል ለመግታት ተስፋ ከጣለባቸው መንገዶች አንዱ የአፍሪካና የመካከለኛው ምሥራቅ አገራት ባዮሜትሪክ መታወቂያዎችን እንዲያስፋፉ መርዳት ነው። ባዮሜትሪክ መታወቂያዎች ከሞላ ጎደል እንደ ባዮሜትሪክ ፓስፖርቶች ወይንም የይለፍ ወረቀቶች ናቸው። የጣት አሻራዎችን፣ የፊትና አይን ብሌን ገጽታ መረጃዎችን የሚያጠራቅም ቴክኖሎጂ ይዘዋል። ባዮሜትሪክ መታወቂያዎች የያዟቸው መረጃዎች ለክፉ ዓላማ እንዳይውሉ ተሰግተዋል። ኤዲን ኢማኖቪች ፕራይቨሲ ኢንተርናሽናል የሚባለው የመረጃ መብት ተሟጋች ድርጅት አባል ናቸው። በሰዎች ግላዊ መብቶችና የንግግር ነፃነትን በመሰሉ ተያያዥ መብቶች ላይ የከፋ አደጋ ስለሚደቅኑ ችግር አለባቸው። በደህንነት ብሎም በቀጠናው ዲሞክራሲያዊ እንቅስቃሴ ላይም አደጋን ይመዛሉ ነው ያሉት። የአፍሪካ ባዮሜትሪክ መርሃ ግብርን በተመለከተ የሚደረገውን ጥናት የሚመሩት ኤዲን ኢማኖቪች፣ የአውሮጳ ህብረት መረጃውን በመጠቀም መጻኢ የስደተኞች ማዕበልን ለመግታት ሊጠቀምበት እንደሚችልም ተናግረዋል። በረጅም ጊዜ ቅድነት የተያዘው የባዮሜትሪክ መርሃ ግብርና አቅምን በቀጠናው በማሳደግ የአውሮጳ ህብረት የስደት ጉዳዮች ባለስልጣናት በቋታቸው ውስጥ የሚገኘውን መረጃ በመጠቀም እንዲሁም በአፍሪካዊ አጋሮቻቸው እጅ ውስጥ የሚገኙ ቋቶችንም በመመርመር ስደተኞችን ወደ አፍሪካ መመለስ ነው ነው ያሉት የአውሮጳ ህብረት ቃል አቀባይ የሆኑት አንድ እንስት በበኩላቸው ለቪኦኤ በላኩት መልእክት ፕራይቬሲ ኢንተርናሽናል ያቀረበውን ክስ ተቃውሟል። የተሰበሰበው መረጃ የመንግሥታቱ ሀብት እንደሆነ ይቆያል። መጻኢ የስደተኞች ማዕበልን ለመከላከል ሲባል የአውሮፓ ኅብረትና መርሃ ግብሮችን የሚያስፈጽም ሌላ ተቋም እንዲጋሩት አይደረግም ሲሉ መልሰዋል። የባዮሜትሪክ መታወቂያ ማዘጋጀት ሂደቱን የሚያስፈጽሙት የአፍሪካ ስደተኞች መርሃ ግብሮች በአውሮፓ ኅብረት የገንዘብ ድጋፍ የሚደረግላቸው ናቸው። ተንታኞች አግባብነት ለሌለው ጥቅም ውሏል ለማለት ጊዜው አልደረሰም ይላሉ ዴቪድ ኬምፕ፣ ከጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም። የአደጋ ቀይ መስመሮች ግን አሉ። በአምባገነኖች ለሚመሩ ሀገራት ቴክኒካዊ መሳሪያዎችን ካቀረብክ መሳሪያውን ተጠቅመው ተቃዋሚ ፓርቲዎችን ይጨቁኑበታል። ያ ቀይ መስመር ሊሆን ይገባል። መንግስታዊ ያልሆኑ ድርጅቶች የአውሮፓ ሕብረት የአፍሪካ ትረስት ፈንድ የተሰኘው ተቋም መርሃ ግብሩ አግባብነት ለሌላቸው ጉዳዮች በሚውልበት ጊዜ እንዲቋረጥ ለማድረግ በአውሮፓ ፓርላማ እንዲመረመር ይፈልጋሉ። ለልማት የሚሰጠው የገንዘብ ድጋፍም የባዮሜትሪክ መርሃ ግብሩን ለማበለጸግ እንዳይዞር ዋስትና ይፈልጋሉ። I'm አድማጮቻችን የዛሬው የጋቢና ቪዮ የዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመብራት አብረናችሁ የቆየ ነው ኤደን ገረመውና፣ እኔ ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቢሊያ ቤሩ ነው። የስርጭት መሐንዲሳችን ደግሞ ቲያ ናት። አብራችሁን ስለነበራችሁ እናመሰግናለን። በዚህ በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። bezichaje dime leme chance ku sitjemerku zoi ahon kale kuba ya dersen vio way kun radio sagal amerikati